ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ ውድ አድማጮች የቅዳሜ መጋቢት 20 2006 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጅት ታየ ነኝ። ዛሬ ፕሮግራማችንን የሚመራልን ተፈራ ግርማ ተፈራ ነው በዓለም ዜና ይሆናል። ፕሮግራማችንን የምንጀምረው የኢትዮጵያ ወጣቶች የስራ ፈጣሪነት ኑሮን የማሻሻል ራእይና አፍላቂነት ዝንባሌ ዙሪያ ከሁለት ምሁራን ጋር የተካሄደ ውይይት ከዜና ቀጥሎ ይቀርባል። ከዚያ የሚቀጥለውን የዝግጅታችን አጋማሽ ደግሞ ደሳለኝ መኮንን መስተንግዶውን ይረከበኝና ከሙዚቃ ቃና ምርጥ የእንግሊዝኛ ሙዚቃዎቹ ጋር አብሯችሁ ያመሻል። በዚህ አይነት ከእናንተ ጋር እስከ አራት ሰዓት እንቆያለን። መልካም ምሽት። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። የቀድሞው የግብፅ ፕሬዝዳንት ሞሐመድ ሞርሲ ከስልጣን መባረርን ተከትሎ በተነሳ ህዝባዊ አመፅ እጃቸው አለበት በተባሉ ሁለት ተጠርጣሪዎች ላይ የሞት ፍርድ ተላለፈ። ሁለቱም ሞሐመድ ሞርሲ ከስልጣን መባረራቸውን በመቃወም በተካሄደው አመፅ የተካፈሉ መሆናቸውን ፍርድ ቤቱ አጣርቷል ተብሏል። የግብፁ የሽግግር መንግስት የሚስተር ሞርሲ ደጋፊ የሆነውን ሙስሊም ወንድማማችነት አክራሪ ብሎ እንደሚፈርጅ ይታወቃል። ለዩክራይኑ ቀውስ መፍትሄ ሊሆን የሚችለው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩናይትድ ስቴትስ አቻቸው ጆን ኬሪ ሲገናኙ የሚያካሄዱት ውይይት ውጤት መሆኑ ተነገረ። ይህ የተነገረው ሚስተር ኬሪ ከሩሲያው አቻቸው ጋር ለመገናኘት ወደ አውሮፓ ይሄዳሉ የሚል በመሰማቱ ነው። የዩናይትድ ስቴትሱ ባለሥልጣን ከሳውዲ አረቢያ ጉዟቸው ወዲህ ወደ ዩናይትድ ስቴትስ ሲመለሱ ነው። ሚስተር ላቭሮቭ በመንግሥታዊው የአገራቸው ቴሌቪዥን ሩሲያ ከክራይሚያው ውሳኔ ህዝብ በኋላ ወታደሮቿን ወደ ዩክራይን የመላክ ፍላጎትም ሆነ ዓላማ የላትም የሚለውን ቃል ያሰሙት። አሁን የዩናይትድ ስቴትሱን ከፍተኛ ዲፕሎማት የያዘው አውሮፕላን አየርላንድ ላይ ዛሬ ቅዳሜ ጋዝ ከሞላ በኋላ ጉዞውን ወደ አውሮፓ እንዳቀና ተገልጧል። ለጋዜጠኞችም ኬሪ ከሩሲያው ላቭሮቭ ጋር አስቸኳይ ውይይት የሚያደርጉበት ሁኔታ ፓሪስ ላይ እየተዘጋጀ መሆኑ ተገልጦላቸዋል። እስከ ዛሬ ደብዛው የጠፋውን የማሌዥያውን አውሮፕላን ለማግኘት በምዕራብ የአውስትሬልያ ወደብ ከሚካሄደው ፍለጋ የተገኙ ስብርባሪዎች የበረራ ቁጥሩ 370 የሆነው የቦይንግ 777 ጀት ለመሆናቸው የሚያሳይ አንዳችም መረጃ እንዳልተገኘ መከላከያ ሚኒስትሩ አስታወቁ። የማሌዥያው መከላከያ ሚኒስትር ሂሻሙዲን ሁሴን ዛሬ ቅዳሜ ለጋዜጠኞች እንዳስረዱት በአውስትሬሊያዋ ፐርዝ አካባቢ በተደረገው ፍለጋ የተገኙት ስብር ባሪያዎች ምንም አይነት አዲስ መረጃ እንዳላሳዩ ለአውሮፕላኑ ተሳፋሪ ቤተሰቦች ገልጠውላቸዋል በእርግጥ ቀደም ሲል ውቅያኖስ ውስጥ ከተገኙት ስብር ባሪያዎች ተጨማሪ የተለያዩ ቀለማት ያሏቸው ነገሮች ቢታዩም ከጠፋው አውሮፕላን የወደቁ ወይም የተገኙ እቃዎች ለመሆናቸው አንድም መረጋገጫ አልተገኘም። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በመካከለኛው ምስራቅና በአውሮፓ ያካሄዱትን የአንድ ሳምንት ዲፕሎማሲያዊ ጉዞ አጠናቀው ወዲህ ወደ ዋሽንግተን እየተመለሱ መሆናቸው ተሰማ። ኦባማ በመጨረሻ ጉዟቸው ከሳውዲው ንጉሥ አብደላ ጋር መገናኘታቸውም ታውቋል። ሁለቱ መሪዎች ትናንት አርብ ሪያድ አቅራቢያ ያደረጉት ውይይት በአብዛኛው ያተኮረው በሶሪያው የእርስ በርስ ጦርነትና በኢራን የኑክሌር ፕሮግራም ላይ እንደነበረም ተገልጧል። ሚስተር ኦባማ ሪያድን ከምልቅቃቸው አስቀድሞ ለሰብአዊ መብት ታጋይዋ ዶክተር ማሃ አል ሙኔፍ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለመብት አስጠባቂ ሴቶች የሚሰጠውን ሽልማት አበርክተውላቸዋል። የታሊባን አማጺ ኃይሎች በአፍጋኒስታኑ ዋና የምርጫ ጽህፈት ቤት ላይ ጥቃት ማካሄዳቸው ተሰማ። ይህም ምርጫው ለአንድ ሳምንት ሲቀረው የተካሄደ ጥቃት መሆኑ ነው። ይህ ዛሬ ቅዳሜ ዋና ከተማዋ ካቡል ውስጥ የተካሄደው ጥቃት የጽህፈት ቤቱ ኃላፊዎች ጋዜጣዊ መግለጫ ሊሰጡ በዝግጅት ላይ እንደነበሩ መሆኑን ባለስልጣናት ተናግረዋል። የምርጫ ባለስልጣናቱም ጥቃት እንዳይደርስባቸው በአንድ ሰዋራ ስፍራ መደበቃቸውን ምስክሮች ተናግረዋል። አንድ የካቡል ፖሊስ ቃል አቀባይ ለቪኦኤ እንደተናገረው በጥቃቱ የተካሄደ የተኩስ ልውውጥ ለአምስት የታሊባን አባሎች ሞትና ለሁለት የፖሊስ አባሎች መቁሰል ሰበብ ሆኗል። በመጨረሻም አንድ ታዋቂ የፓኪስታን ጋዜጠኛ በነበረባት ተሽከርካሪ ላይ ታጣቂዎች በከፈቱት ተኩስ ሾፌሩ መገደሉን ምስራቃዊ ፓኪስታን የሚገኙ ፖሊሶች አስታወቁ። ባለስልጣናት እንዳስታወቁት ጋዜጠኛ ራዛ ሩሚ ትናንት አርብ ከደረሰው ጥቃት ሕይወቱ ተርፏል። ለአደጋው ኃላፊነት የወሰደ ወገን አልተሰማም። አዲሱ አበበ ነኝ። ዜናው አበቃ። የዓለም ዜናዎቹን አደመጥን። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚቀርበው ፕሮግራማችን እስከ አራሳት ድረስ ይቀጥላል። የኢትዮጵያ ወጣቶች የሥራ ፈጠራና አፍላቂነት በምሁራን ሲተነተን የኢትዮጵያውያን ወጣቶች የሥራ ፈጣሪነት ኑሮን የማሻሻል ራእይና የአፍላቂነት ዝንባሌ ከቅርብ ዓመታት ወዲህ እየጎላ ሄዷል። የአሁኑ የተማረ ትውልድ ከበፊቱ ለየት ያለ ዝንባሌ ሊኖረው የቻለበትን ምክንያትና ስለ አጠቃላይ ዝንባሌው እንዲያብራሩ ሁለት ምሁራን ተጋብዘዋል። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ በሶሺዮሎጂ ዲፓርትመንት ተባባሪ ፕሮፌሰር ናቸው። በፊት የጥናትና የአስተማሪነት ትኩረታቸው በገጠር ልማትና በገጠር ሁኔታ ላይ ያተኮረ ነበር። አሁን ደግሞ በከተሞች በመታየት ላይ ባሉ ለውጦች ላይ ያተኩራሉ። ዶክተር ገብረ ይንቲሶ ደግሞ በአዲስ አበባ ዩኒቨርሲቲ በሶሻል አንትሮፖሎጂ ዲፓርትመንት ተባባሪ ፕሮፌሰር ናቸው። የሶሻል ሳይንስ ኮሌጅ ዲን ሆነውም ያገለግላሉ። ሁለቱን ምሁራን ያነጋገረቻቸው አዳነች ፍሳሐዬ ነች። ዶክተር የራስ ወርቅ አድማሴ ኢትዮጵያውያን ወጣቶች ለስራ ያላቸውን ተነሳሽነት በማብራራት ይጀምራሉ። እንግዲህ በአሁኑ ጊዜ ምንም የማይታበል በወጣቱ ዘንድ ለስራ ተነሳሽነት እና ለአዲስ የስራ ዘርፍ አፍላቂነት ዝንባሌ አለ። ይህም ደግሞ በሀገሪቱ በተለይ በከተሞች አዲስ አበባ ከተማ ብቻ ሳይሆን በመለስተኛ እና በአነስተኛ ከተሞች በሙሉ ይታያል። ይህንን እንግዲህ በሁለት አይነት ከፍለን ልናየው እንችላለን። በመጀመሪያ አንደኛ በግል ጥረት ብቻ የሚመጣ ተነሳሽነትና የአፍላቂነት ዝንባሌ አለ። ሁለተኛው ደግሞ በመንግስትና መንግስታዊ ባልሆኑ ድርጅቶችም እየታገዘ የሚመጣ አለ። ለምሳሌ ይሄ በጥቃቅንና አነስተኛ የሚባለው ሰፊ የስራ ዘርፍ ብዙ አይነት ስራዎችን የሚያቅፍ ፕሮግራም ታግዘው የሚንቀሳቀሱ በብዙ ሺዎች እንደውም በመቶ ሺዎች የሚቆጠሩ ወጣቶች አሉ። እነኚህ ብዙዎቹ በቡድን የተደራጁ ናቸው። በአነስተኛ ሶስት አራት እየሆኑ የተደራጁ ናቸው። ለእነሱም ለምሳሌ የመስሪያ ቦታ፣ የገንዘብ ወይም የብድር አገልግሎት የመሳሰለው እየቀረበላቸው፣ እንደዚሁም ደግሞ የገበያ ማፈላለግ እርዳታ ከመንግስትና መንግስታዊ ካልሆኑ ድርጅቶች እየቀረበላቸው በስፋት የሚሰሩ ናቸው። ቅድም ያልኳቸው ደግሞ በግል ራሳቸው ፈልገው የዕለት ጉርሳቸውን ለማግኘትና ከዛም አልፈው ለመሻሻል የሚጣጣሩ ወጣቶች የሚፈጥሩት አይነት ለየት ለየት ያሉ የስራ ዘርፎች አሉ። ዶክተር የራስ ወርቅ አያይዘውም የወጣት ኢትዮጵያውያን የስራ ተነሳሽነትና አፍላቂነት ውጤቶች አብዛኞቹ ለሕብረተሰቡ ጠቃሚና በጎ ሲሆኑ አንዳንዶቹ ደግሞ ጎጂ ሊሆኑ እንደሚችሉ አብራርተዋል። ከነኙ ውስጥ አብዛኛዎቹ በጎ ለህብረተሰብም ጠቃሚ የሆኑ ሲሆኑ አንዳንዶቹ ደግሞ በጥቂት ወጣቶች የሚጀመሩና የሚካሄዱ አዳዲስ የስራ መስኮች ለህብረተሰቡ ጎጂም ሆነው ይታያሉ። ጎጂ ሊሆኑ ከሚችሉት ውስጥ ከአመንዝራነት ጋር የሚያያዙ ወይም ወደዚያ የሚያያዙ ለምሳሌ የማሳዥ ቤቶች መስፋፋት እንደዚህ እንደዚህ የመሳሰለውን የአልባሌ የሆነ አይነት የታክሲ አገልግሎት የመሳሰለው ገኙባቸዋል። ግን እነኝህን ለመዝለል ይቻላል፣ ምክንያቱም ጥቂቶች ስለሆኑ መታረምም ያለባቸው ነው። በአብዛኛው ግን ጠቃሚ በሆኑት የስራ መስኮች የሚሳተፉት ናቸው። እንግዲህ በብዙ መቶ ሺህ የሚቆጠሩት ከእነኚህ ውስጥ ለምሳሌ አንዳንዱን ቁጥር ልናስቀምጥለት እንችላለን። ለምሳሌ ፎርቹን ጋዜጣ የኢትዮጵያ ዜና አገልግሎትን በመጥቀስ እንደዘገበው ከሆነ በአማራ ክልል ውስጥ ከዩኒቨርስቲዎች ከተመረቁ ዘንድሮ ከተመረቁት ተማሪዎች ውስጥ ስድስት ሺህ ዘንድሮ አስራ ስድስት ሺህ አምና ስምንት ሺህ የሚሆኑት በእነኚህ በጥቃቅንና በአነስተኛ ኤንተርፕራይዞች ገብተው ይሰራሉ ይላል። ይህ እንግዲህ እንዳለ እንኳ ባንወስደው ና ቁጥሩን ግማሹን እንኳ ይሆናል ብለን ብንወስደው በጣም ትልቅ ቁጥር ነው። ስለዚህ እንግዲህ ብዙዎቹ የዩኒቨርስቲ ተመራቂዎች የመንግስትን እጅ አያውም ለቅጥር ማለት ነው። ዶክተር የራስ ወርቅ ድሮ በብዛት ያልነበሩ በአሁኑ ወቅት ግን በወጣቶች ለስራ ተነሳሽነት ምክንያት እየተስፋፉ ስለሄዱ የስራ አይነቶች ሲያብራሩ በኢትዮጵያ አቆጣጠር ከ1997 እስከ 2002 ዓ ም በነበረው ጊዜ ውስጥ የባልትና ኢንተርፕራይዝ በከፍተኛ ደረጃ እንደተስፋፋ ገልጸዋል። የበሰለ ምግብ አቅራቢዎችም ቁጥራቸው በሚገርም አኳሃን እንደጨመረ ጠቁመዋል። የቀብር ስነ ስርዓት አስፈጻሚ አካላትና ሌሎች ከዚህ በፊት ያልነበሩ የአገልግሎት ሰጪ ስራዎች እንደተጀመሩ፣ የመብራት የውሃና የስልክን እንዲሁም ሌሎች ክፍያዎችን ከባለቤቶቹ ተቀብለው በመክፈል የሚያገለግሉ ሰዎች እንዳሉ በአብዛኛው እነዚህን ሁሉ የሚጀምሩት ታዲያ ወጣቶች እንደሆኑ ዶክተር የራስ ወርቅ ገልጸዋል። ዶክተር ገብሬ እንትሶ በበኩላቸው ዛሬ ያለው ወጣት በአብዛኛው የተገኘውን ስራ የሚያከብርና የሚቀበል ነው ይላሉ። ከዚህ በፊት እንደነበረው ሳይሆን ዛሬ ያለው ወጣት በአብዛኛው የተገኘውን ስራ የሚያከብርና የሚቀበል መሆኑ ነው። እኔ እድሜ ዛሬ አምሳ አምሳ አንድ አካባቢ ነኝ። በእኔ እድሜ እንኳን እስከማውቀው እንዲህ አይነት ነገር ለመጀመሪያ ጊዜ ነው አሁን የሚታየው። ብዙ ሰው እዚህ ሀገር ውስጥ ዝቅ ያለ ነገር ከሚሰራ ሌላ አገር ነው መስራት የነበረ የሚመርጠው። ይሄ ሁሉ ቀርቶ ዛሬ አብዛኛው ወጣት ያገኘውን ስራ ይሰራል። ዶክተር ገብሬ ይሄ ዝንባሌ ከየት መጣ? በፊት የነበረው ትውልድ ሁለተኛ ደረጃ ትምህርት እንኳን ጨርሶ የመንግስት ስራ ነበር የሚጠብቀው እንደ አስተማሪነት ወይም የመሳሰሉት ነገሮች። በራስ አነሳሽነት ይህን ያክል ዝንባሌ አልነበረም። እና በወጣቶች ዘንድ ይሄ ዝንባሌ ከየት መጣ? የተለያዩ ነገሮች ወደዚህ ያመሩ ይመስለኛል። አንደኛው በአሁኑ ሰዓት ኢትዮጵያ ውስጥ የልማት እንቅስቃሴ አለ፣ ከፍተኛ የሆነ ልማት እንቅስቃሴ አለ። ይሄ መንገድ ይሰራል፣ ህንጻዎች ይሰራሉ። ይሄ ስራ ወጣቱን ይጋብዘዋል፣ ወጣቱን ይፈልገዋል። ስለዚህ ወደዚህ ስራ በሙያ የሚገባበትም አጋጣሚ አለ፣ በጉልበትም የሚሰሩበት አጋጣሚ አለ። ይሄ እንደ አንድ ፋክተር ሊወሰድ ይችላል። ያለው የልማት እንቅስቃሴ የስራ እድል መኖር የፈጠረው ነገር ነው። ሁለተኛ የሙያ ስልጠና በስፋት ይሰጣል። ከወትሮ በተለየ በአሁኑ ጊዜ ኢትዮጵያ ውስጥ በመንግስት የሙያ ማሰልጠኛዎች ስልጠና ይሰጣል፣ በግል ተቋማት ስልጠና ይሰጣል ማህበራትና በጎ አድራጎት ድርጅቶች ወይም ማሰልጠኛ ከፍተው ወይም ደግሞ ስልጠና የሚገባቸውን ሰዎች መልምለው ይረዳሉ። እነዚህ እነዚህም የዚህ ወደ ስራ ፈጠራ ወደ ስራ ዝንባሌ እንዲያመሩ አስተዋጽኦ ካደረጉት ጉዳዮች አንዱ ነው። ሌላው የባጀት መኖር ነው። ይነ ወጣቱ የሚያስታውሳለሁኝ አስታውሳለሁኝ ወጣቱ ወደ ስራ ገብቶ ሊንቀሳቀስ የሚያስችል የባጀት ምንጭ አልነበረም። በአሁኑ ሰዓት ቅድም ዶክተር ራስን ጠቀስ አርገውታል። ማይክሮ ፋይናንስ የሚባል ስርዓት አለ። ወጣቶች ተዝራጅተው ገንዘብ ከመንግስት ማግኘት ይችላሉ። ቤተሰቦችም እንዲሁም ንብረት ሽጠው ልጆቻቸው ወደ ስራ እንዲገቡ የሚያደርጉባቸው አጋጣሚዎች አሉ። ውጭ ሀገር ያሉ ወዳጆች፣ አረብ ሀገር ሄዱ የሚሰሩ ሴቶች ሴቶቻችን ገንዘብ ልኮ ለወንድሞቻቸው፣ ለጓደኞቻቸው ታክሲ ገዝተው እንዲህ እንዲህ አይነት ስራ ላይ እንዲሰማሩ ይደረጋል። በጎ አድራጎች ድርጅቶችም ይረዳሉ። ይህም እንደዚሁ ሌላው ምቹ ሁኔታን የፈጠረ ጉዳይ ነው ብሎ መውሰድ ይቻላል። ምናልባት በአራተኛ ደረጃ ማንሳት የሚፈልገው በፊት ከምናውቀው በተለየ መልኩ ተደራጅቶ የመስራት ባህል እየተስፋፋ መጥተዋል። ወጣቶች በማህበራት ይደራጃሉ። በገቢ ማስገኛ መንገዶች ይደራጁና ሲደራጁ ብድር የማግኘት ዕድላቸው ሰፊ ነው። ቦታ ማግኘት፣ ቁሳቁስ ማግኘት፣ ስልጠና ማግኘት ይሄ ይሄ ነገር ስላለ ወደዚህ ወደ ስራ ዝንባሌ እንዲገፉ ረድቷቸዋል። እንደው በቅርብ ጊዜ ያገኘሁት አንድ መረጃ አለ። ለምሳሌ የአዲስ አበባ ወጣቶች ማህበር ተደራጅተው እየተንቀሳቀሰ ነው ያለው ከሁለት ሺ ሁለት እስከ ሁለት ሺ አምስት ባሉ በሶስት አመት ጊዜ ውስጥ አራት ሺ ለሚሆኑ ወጣቶች የስራ ዕድል እንዳስገኘ ከአስራ አምስት ሺህ በላይ ለሚሆኑ ወጣቶች ደግሞ ስልጠና እንደሰጠ ሪፖርት ያነበብኩበት አጋጣሚ ነበር። እና እነዚህ የተለያዩ ነገሮች ተደማምረው ነው የወጣቱን ቀልብ ወደ ስራ፣ ወደ ፈጠራ የሳቡት ማለት ይቻላል። ዶክተር የራስ ወርቅ፣ እንግዲህ ይሄ ዝንባሌ ምን ያህል የተስፋፋ ነው? የተወሰኑ ወጣቶች ናቸው ወይስ ብዙ የኢትዮጵያ ወጣት ገጠርም ያለ ከተማም ያለ የዚህን እድል የሚያገኙት ምን ያህሎቹ ናቸው? ማንኛውን ነካርጌ አሁን ዶክተር ገብርኤን ባቀረብሽለት ጥያቄ የጀመረውን ለምን ከየት መጣ፣ እንዴት መጣ የሚለውንም ላይ ለመጨመር እፈልጋለሁ። በመጀመሪያ እንግዲህ እነኚህ ቁጥሩን በሚመለከት ከሁለት አንጻር፣ ሙሉ እንኳ ቁጥር ባናገኝ አንዳንድ ጠቋሚ ቁጥሮች ማግኘት እንችላለን። አንደኛው በተለያዩ ወነኝ አዲስ የስራ ዘርፎች እነኚህ የስራ ዘርፎች ምን ያህል ድርጅቶች ተቋቁመዋል፣ ምን ያህል ድርጅቶች ፈቃድ አውጥተው እየሰሩ ነው ከሚለው ልናይ እንችላለን። ደግሞ በሌላ በኩል ለምሳሌ በአማራ ሪጅን ብቻ ከተመረቁት ምን ያህሉ በራሳቸው ስራ ወደ መግባት አመሩ በሚለውም እናያለን። ቅድም ያንን የጠቀስኩ ይመስለኛል። ግን ከስራ አንጻር ለምሳሌ አሁን በአስር አመት ውስጥ ብቻ የባልትና ስራ በአዲስ አበባ ብቻ ሀያ ሁለት ነበሩ ሀያ ሁለት የነበሩት በአስር አመት ውስጥ ሁለት ሺ ሁለት ላይ አንድ ሺ ሰባት ደረሱ። እንግዲህ ይሄ ብዙ እጥፍ እድገት ያሳያል። የበሰለ ምግብ አቅርቦት የሚሰሩቱ ማለትም ኬተሪንግ የሚሰሩት በአስር አመት ውስጥ ከሶስት መቶ ዘጠና አንድ ወደ አምስት ሺ ሰባት መቶ ዘጠና ዘጠኝ አደጉ በአዲስ አበባ ከተማ ብቻ። እነኝህን የሚያንቀሳቅሱ የጥበቃ ስራ ምንም ያልነበሩት እስከ አስራ ዘጠኝ መቶ ዘጠና ሰባት በአምስት አመት ውስጥ አስራ ስምንት ድርጅቶች ተፈጠሩ። ፈቃድ አውጥተው ብዙ የጥበቃ ሰራተኞችን የሚያሰማሩ ድርጅቶች ወይም እነኝህ ሴኪውሪቲ ኦርጋናይዜሽን፣ እንደዚህ አይነቶቹ ውስጥ የሚገቡት ወጣቶች ናቸው የሚጀምሩትም ወጣቶች ናቸው። ስለዚህ ቅድም ደግሞ የተባለው ለምሳሌ የጥቃቅንና አነስተኛ የሚፈጥሩት የሚገቡት ለምሳሌ የብረት ስራ፣ የእንጨት ስራ ወይም ፈርኒቸር ስራ የመሳሰሉ ውስጥ የሚገቡት በጣም በርካታ ናቸው። ዶክተር የራስ ወርቅ አድማሴ በወጣቶች ዘንድ እንዲህ አይነቱ የስራ ተነሳሽነት ዝንባሌ ከየት መጣ ለሚለው ጥያቄ በሰጡት ምላሽ በሀገሪቱ ውስጥ ትልቅ የኢኮኖሚ ትራንስፎርሜሽን ስላለ ድሮ በቤት ውስጥ ይከናወኑ የነበሩት ነገሮች አሁን ወደ ሸቀጥነት የተለወጡ መሆናቸው አንድ ምክንያት ነው ይላሉ። አንደኛ በሀገሪቱ ውስጥ ትልቅ የኢኮኖሚ ትራንስፎርሜሽን አለ። አንዱ ድሮ በቤት ውስጥ ይሰሩ የነበሩ ነገሮች፣ ይካሄዱ የነበሩት ተግባሮቶች አሁን ወደ ሸቀጥነት ተለውጠዋል። አሁን እነኛን ተግባሮች አንድ ሰው በቤቱ አያካሂዳቸውም። ይህ አገልግሎት ሸቀጥ ሆኖ እነኛን የምግብ ግብዓቶች ከባልትና ድርጅቶች ነው ሄደን የምንገዛቸው። ይሄ ደግሞ ከብዙ የኢኮኖሚ ሁኔታ ጋር የተያያዘ ነው። ማለትም ይህን የምንገዛ ሰዎች እኛ ራሳችን ሰራተኞች ስለሆን እነኝህን ነገሮች ወንዶቹም ሴቶቹም በቤታችን አናካሂዳቸውም። እንደገና የቤታችን ሁኔታ ራሱ አሁን የምንኖረው በጣም ጥቃቅን በሆኑ ግቢዎች ወይም ደግሞ ነው ግቢ ሳይሆን በፎቆች ውስጥ ስለምንኖር በዚህ የተነሳ እነኚህን የምግብ ግብዓቶች በቤታችን አካባቢም ሆነ በቤታችን ውስጥ ልናካሄዳቸው አንችልም፣ መግዛት አለብን። ሌላው ራሱ ሙያውም ቢሆን ስፔሻላይዝድ እየሆነ ነው። ይህንን ሙያ የሚያውቁት ሰዎች የተወሰኑ እየሆኑ መጥተዋል። የስራ ክፍፍል እንደ ዘመናዊ ህብረተሰብ ሁሉ እየጨመረ መጥቷል ማለት ነው። ከዚህ ጋር እንግዲህ የአስተሳሰብና የጠባይ ለውጥ መጥቷል። ቅድም ዶክተር ገብሬ እንዳለው ወጣቱ እንደ በፊቱ ራሱን በትምህርት ገበታም ላይ የሚያዘጋጀው ለመንግስት ጸሐፊ የመንግስት ሰራተኛ በመሆን የአደባባይ ሰው ለመሆን ሳይሆን በአብዛኛው ስራ የሚፈጥርና ስራ የሚሰራ በእጆቹ ስራ የሚሰራ ባለሙያ ለመሆን ጭምር ነው። ይሄ በፊት በኢትዮጵያ ውስጥ የተለመደ አልነበረም። እንደነ ኬንያ ያለው ኅብረተሰብ ውስጥ ሰው በከተማና በገጠርም እየኖረ በእጁም እየሰራ በአእምሮውም እየሰራ የሚኖርበት አይነት አካሄድ ተስፋፍቶ ሲኖር፣ በእኛ ሀገር ግን ከቀድሞ ስርዓት ጋር በተያያዘው ሰው የአደባባይ ሰው መሆን ወይም ደግሞ ገጠር መቆየት ወይም ደግሞ የአደባባይ ሰዎች የቤት ውስጥ አገልጋይ የመሆን እድል ነበረው። አሁን ከዚህ እየተላቀቀ ሄዷል። በአሁኑ ጊዜ በሌላ በኩል ደግሞ አንድ ተጨማሪ ምክንያት አለ። ይኸውም የእጅ ስራ ዋጋው ከፍ ብሏል። እንደ ድሮ አይደለም። የገበሬውም በእጁ ሰርቶ የሚያመርተው ውጤቱ ከፍተኛ ዋጋ እያመጣ ነው። እንደገና ደግሞ የከተማም ውስጥ በእጅ የሚሰሩ የሙያ ስራዎች ውጤቶች ከፍተኛ ዋጋ እያመጡ ናቸው። ለምሳሌ አንድ ግንበኛ በቀን መቶ ሀምሳ ብር ያገኛል በአነስተኛው አዲስ አበባ ውስጥ ይሄ ማለት እንግዲህ ሰላሳ ቀን ቢሰራ አራት ሺ አምስት መቶ ብር ማለት ነው። ይሄ ማለት ደግሞ ምናልባት የአንድ ረዳት ፕሮፌሰር ደሞዝ ማለት ነው። የአንድ ገበሬ የሚያመርተው ጤፍ ዋጋ በአሁኑ ጊዜ ሁለት ሺ ሁለት ሺ ሁለት መቶ ብር ይሸጣል። ይሄ የአንድ አሁንም ረዳት ፕሮፌሰር የወር ግማሽ ደሞዝ ማለት ነው። ስለዚህ ብዙ ሰዎች አሁን ወደዛ እየታሳበው ናቸው። አሁን አላነሳነውም እንጂ እስካሁን ድረስ ወደ ግብርናም እየገቡ ናቸው የተማሩ ሰዎች። እንዳጋጣሚ ከዚህ በፊት በአዲስ አበባ አጠገብ ባለ ከተማ ሱሉልታ ከተማ አንዱን ወጣት ሳናግረው እሱ ተምሮ የመንግስት ሰራተኛ ሆኗል እና ምን ይለኛል? ይቆጨኛል ጓደኞቼ እኔ ወደ ኮሌጅ በምገባበት ጊዜ እነሱ ቤተሰቦቻቸው ገንዘቡን ስጡን ብለው ወደ ላም ማርባት ገቡ። እነሱ በአሁኑ ጊዜ ቱጃር ሆነዋል፣ እኔ ግን አሁንም ከወር ወር አልደርስም ይለኛል እና እንደዚህ አይነት ገንዘብ የሚያፈሩበት ሁኔታ ተፈጥሯል። በአሁኑ ጊዜ በኢትዮጵያ የሚከበረው ጥሩ ገቢ የሚያስገኝ ማንኛውም ስራ ሆኗል። ዶክተር ገብሬ የአመለካከት ለውጥ አለ ኢትዮጵያ ውስጥ ከፍተኛ የሆነ የአስተሳሰብ ለውጥ በወጣቱ ዘንድ አለ። ይህ የአስተሳሰብ ለውጥ ከምን መጣ ተብሎ ቢጠየቅ በመንግስት በኩል ሆን ተብሎ በየአጋጣሚው የግንዛቤ ማስጨበጫ ትምህርቶች ይሰጣሉ፣ በካዜዎች ይሰጣሉ፣ በየትምህርት ቤቶች ይሰጣሉ በተደራጁ ወጣቶችን ዘንድ ይሰጣል። እንዲሁ እንደው አድማጮቻችን እንዲያስታውሱት ለመጠፊ ያህል አዳዲስ ቋንቋዎች አሉ። በአሁኑ ሰዓት ኢትዮጵያ ውስጥ ለምንጠቀማቸው ቮካብራሪዎች በስፋት እየገቡ ለምሳሌ ስራ መፍጠር፣ ከጠባቂነት መውጣት፣ ድህነትን መዋጋት፣ ውጤት ተኮር፣ እንደነዚህ አይነት ቃላቶች በስፋት እየተፈጠሩ በወጣቱ አእምሮ በታዳጊው ጭንቅላት ይጠቀጠቃሉ። በእድሜ ገፋና ጠና ያለው ጋር ሊደርሱ እነዚህ ቃላት ምናልባት ቋቱም እየሞላ ስለሆነ ነጥረው ሊመለሱ ይችላል። ወጣቶቹ ጋር ግን ሲመጡ ሰተት ብሎ ነው የሚገቡት ጥብቅ ብሎ ነው የሚቀሩት። የህይወታቸው የማሰቢያ የመስሪያ መሳሪያ ሆነው ነው የሚያገለግሏቸው። እና የአመለካከት ለውጥ አንድ ትልቅ ፋይዳ ያለው ጉዳይ መሆኑን ለማብሰር ስለፈለኩኝ ነው። በሌላ በኩል ደግሞ ዶክተር ገብሬ ይሄ ዝንባሌ ጥሩ ሊሆን ይችላል። ወጣቶች ራሳቸውን ለማሻሻል መሞከር፣ ገንዘብ ለማግኘት መሞከር ጥሩ ሊሆን ይችላል። በአንድ በኩል ደግሞ ያለው የወጣት ዝንባሌ እንደዛ ከሆነ፣ በአንድ ሀገር እንግዲህ ምሁራንም ያስፈልጓታል የተራቀቁ ነገሮችንም ለመፍጠር ሆነ ጥናትና ምርምርም ለማካሄድም ሆነ ያስፈልጓታል። እና እሱ ሊጎዳ የሚችልበት ሊኖር ይችል ይሆን እዚህ አብዛኛው ወጣት ትኩረት ገንዘብ ማግኘቱ ላይ ብቻ ከሆነ በትምህርት ዙሪያ እውቀት በማዳበር ዙሪያ ጉዳት ይመጣ ይሆን ወይ የሚል ስጋት ነው ያነሳሽው። አሁን ላይ ሆነን ስንመለከት ይሄ እንደ ትልቅ ስጋት ሆኖ የሚታይበት አጋጣሚ አይደለም። በአሁኑ ሰዓት ኢትዮጵያ ውስጥ ትምህርት ቤቶች በከፍተኛ ቁጥር እየተስፋፉ ነው። ጥቂት የነበሩ ዩኒቨርሲቲዎች ሶስት፣ አራት፣ አምስት ተነበሩ ዛሬ ወደ ሰላሳ አንድ ደርሰዋል። እነዚህ ዩኒቨርሲቲዎች እያስተማሩ ነው ያሉት በጣም ብዙ ተማሪዎች አሏቸው በእርግጥ በመንግስት ተቋማትም ሆነ በግል ተቋማት አካባቢ ያው ብዛት እየጨመረ ሲሄድ ጥራት ላይ ተጽዕኖ ማሳደረው አይቀርም በዚህ የተነሳ ምናልባት አሁን የምናሰለጥናቸው በቅርብ ሰለጠኑትም በአለም አቀፍ ስታንደርድ ሊይዙ የሚጨብጡት የሚገባውን ክህሎት ያላያዙ ሊሆን ይችላል ወደፊት ግን ያው ኮንሶሊዴት የማድረግ የመጠናከር የማጠናከር ስራ ስለሚሰራ ወደ ጥራቱ ይገባል ብለን እንጠብቃለን። በዚህ በሙያ ትምህርት ቤቶችም አካባቢ እንደዚሁ አብዛኛው ለቢዝነስ ተብሎ ስለሚከፈቱ የተሟላ እቃ ባልነበረበት በሌለበት ሁኔታ ስለሚያሰለጥኑ ምናልባት በቂ ክህሎት ይዘው ላይወጡ ይችላሉ። ከብዙ ግን በትግቱም ቢሆን ግድም ባሳየ ነው መልክ ብዙዎቹ ተጠቃሚ ሆነዋል። የተወሰኑቱ ተጠቃሚ ሆነዋል። የጥራት ጉዳይ እንግዲህ በተቋማት አካባቢ ያለውን ነው እንጂ ማየት። ብዙዎቹ ወጣቶች በአሁኑ ሰዓት ወደ ትምህርትን ወደ ኋላ ሲተው ወደ ንግድ ገፍተዋል። ወደ ገንዘብ ማግኛ ስራ ገፍተዋል። አይደለም እንዲያውም ወደ ገንዘብ ማግኛ ስራ ለመግባት ስልጠና ይመርጣሉ። በነገራችን ላይ እኔ አሁን የመስሪያ ቤት መጥቀስ አልፈልግም እንጂ ከገጠር አካባቢ አዲስ አበባ መጥተው ለመኖር እድሉ ያላገኙ ሰዎች የተወሰኑ የመንግስት ስራ ይዙና በትንሽ ደሞዝ አዲስ አበባ ወይም ዋና ከተማዎች ላይ መጥተው የሙያ ትምህርት ይማራሉ። የሙያውን ትምህርት ሲማሩ በፊት ይሰሩት የነበረውን ስራ ትተው ወደኋላ ተመልሰው ወደ መጠበት ተመልሰው የስራ ድል እየከፈቱ እየገቡ ነው እና አይ ቲንክ ወደ የተሻለ ሳክሰስፉል ወይም የተዋጣ ስራ ለመስራት እውቀት አስፈላጊ መሆኑን የተረዳ ወጣት ነው አሁንም እዚህ ያለው እንጂ እንዲሁ ለገንዘብ ብቻ ሲል የገባና የሚንቀሳቀስ አይመስለኛል ግን እንደ ችግር ልነሳ የሚችል ጉዳይ እንዳለም ይታየኛል ለምሳሌ ሲለፉ ሲዳክሩ ሳይታዩ ወይ ውርስ ሳያገኙ ወይም ከውጭ ሀገር ገንዘብ እንደተላከላቸው ሳይሰማ በአቋራጭ የሚከብሩ ወጣቶችም ሰዎችም እንዳሉ ይስተዋላል ይሄ እንግዲህ ገንዘብ ከየት መጣ ቢባል፣ ከአንድ ወገን ነው የሚሆነው። ወይ ከመንግስት ገቢ መሆን ከነበረበት ወይም ከሌሎች ሰዎች በሆነ አጋጣሚ እየተወሰደ ነው ለሌሎቹ መክበሪያ የሚሆነው እና እንዲህ አይነት ባህሪያት ይታያሉ። ወደፊት ሊታረሙ የሚገቡ ናቸው ብዬ አስባለሁ። ተነሳሽነት የሌላቸውም ሰዎች የሉም ማለት አይደለም። ሰነፎች የሉም መስሎኝ ሌቦች የሉም ማለት አይደለም፣ ይኖራሉ። እነዚህም ወደፊት ታርመው እንደ ሌሎቹ ወደ ስራ እንዲገቡ ሊመከር የሚገባ ነገር ነው። አዳነች ከሁለቱ ምሁራን ጋር ያካሄደችው ውይይት አላበቃም። በመጪው ሰኞ ይቀርባል። ቀሪው ክፍል እንድትከታተሉ ከወዲሁ እንጋብዛለን። አሁን በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚተላለፈው የቅዳሜ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። ነገ እሁድ፣ በነገራችን ላይ ተረኛው የራዲዮ መጽሔት ፕሮግራም ነው። ከአዲሱ አበበና አሉላ ከበደ እንዲሁም ከእንግዶቻቸው ጋር አብራችሁ ልታመሹ እንጋብዛለን። አሁን ደግሞ ደሳሌ መኮንን የእንግሊዝኛ ሙዚቃ አፍቃሪዎቹን አድማጮች ይጠባበቃሉና እንዲያስደስታቸው መስመሩን ልልቀቅለት። መልካም ምሽት አድማጮች። ቆንጂት አመሰግናለሁ፣ የአየር መስመሩን ስለለቀቅሽልኝ። ጊዜ ሳናጠፋ በቀጥታ ወደ ሙዚቃ ነው የምንገባው። ቆየት ባለ ዜማ ነው የምሽት ፕሮግራማችንን የምንጀምረው። የዜማው ርዕስ ስዊት ሶል ሚውዚክ የተሰኘ ሲሆን ድምፃዊ አርተር ኮንሌይ ቆየት ባለ ስዊት ሶል ሚውዚክ በተሰኘው የአርተር ኮንሊ ዜማ ነበር የምሽት ፕሮግራማችንን የጀመር ነው። አርተር ኮንሊ፣ ይቺ የሰማችኋት ነጠላ ዜማ ነበረች በዓለም ዙሪያ ስሙ እንዲታወቅ ያደረገችው። የዚህ ዜማ ቅጂ ከአንድ ሚሊዮን በላይ የተሸጠ ሲሆን በዩናይት ስቴትስና በአውሮፓ የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትንም ይዞ ነበር። አርተር ኮንሊ እንደ አውሮፓውያን አቆጣጠር በሁለት ሺ ሶስት ነው ከዚች ዓለም በእረፍት የተለየው፣ በ57 ዓመቱም። የክብር ሰላምታይን አረሳሁትም ሰላም፣ ሰላም፣ ሰላም፣ ሰላም ጤና ይስጥልኝ የተከበራቸው ሙዚቃ ቀና አድማጮች፣ እንደምንሰነበታቸው እንደምናመሻቸው፣ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። በዛሬው ፕሮግራም ዘና ብላችሁ የምታደምጧቸው የተመረጡ ዜማዎችን ስቱዲዮ ይዤ ገብቻለሁ። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላቸው እየተመኘው ፍሪ ዌይ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ አሰማችኋለሁ በመቀጠል ዌ ኦፍ ላቭ የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው። በአድናቂዎቿ የሶሎዋ ንግስት ተብላ የምትጠራው አሪታ ፍራንክሊን በመንፈስ ቴነሲ ግዛት ሲሆን የተወለደችው። ከአርባ በላይ የሚሆኑ የዜማ አልበሞችን በገበያ ላይ ያውላለች። ከ75 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። እንደ አውሮፓውያን አቆጣጠር በ2005 ለአሜሪካን የሙዚቃ እድገት ላደረገችው አስተዋጽኦ ፕሬዚዳንት ጆርጅ ደብልዩ ቡሽ የአገሪቷን ታላቅ ሜዳሊያ አንገቷ ላይ አጥለቀውላታል። የ18 ግራሚ አዋርድ ሽልማቶችን ጨምሮ የበርካታ ሽልማቶችም አሸናፊ ነች። ወደ አሪታ ፍራንክሊን ሕይወት ገባ ብለን እናውራ ካልን አንዲትም ዜማ ሳንሰማ ፕሮግራማችን ሊያልቅብን ስለሚችል ወደ ሙዚቃችን እንመለስና አሪታ በሶል ሙዚቃ እንድትታወቅ ያደረጋትን ከዛሬ 45 ዓመት በፊት የተጫወተችውን ሪስፔክት የተሰኘውን ዜማዋን ላሰማችሁ። ሬስፒኢሲቲ ሪስፔክት የተሰኘውን የሶሎዋን ንግስት የአሪታ ፍራንክሊንን ዜማ ነበር ያደመጥ ነው በዚህ ዜማ አሪታ ሁለት የግራሚ ዋንጫዎችን ያሸነፈች ሲሆን የሮሊንግ ስቶን መጽሔት አምስት መቶ ምርጥ ዜማዎች ብሎ ከዘረዘራቸው ምርጥ ዜማዎች መካከል በአምስተኛ ደረጃ ላይ ይህንን ዜማ አስቀምጦታል። አሪታ የአራት ወንድ ልጆች እናት ስትሆን የመጀመሪያ ልጇዋን ስትወልድ አስራ ሶስት ዓመት ሊሞላት ትንሽ ቀናቶች ሲቀሯት ነው። አሪታ ፍራንክሊን ባለፈው ማክሰኞ ሰባ ሁለተኛ ዓመት የልደት ቀኗን አክብራለች። የተከበራቸው የሙዚቃ ቀን አድማጮች እስቲ ከሶል ዜማ ወጣ አንበል ና ወደ ካንትሪ ዜማ እንግባ። የካንትሪ ዜማ ሲነሳ መቼም በመጀመሪያ ስማቸው የሚታወሰን ሁለት ሰዎች ናቸው፣ ኬኒ ሮጀርስ ና ዳሊ ፓርትን። እነዚህ ሁለት ሰዎች የካንትሪ ዜማ በዓለም የሙዚቃ አድማጮች ዘንድ ተወዳጅነት እንዲያገኝ ትልቅ አስተዋጽኦ አድርገዋል። እንደ አውሮፓውያን አቆጣጠር በ1938 ሂውስተን ቴክሳስ የተወለደው ኬኒ ሮጀርስ ወደ 32 የሚጠጉ የስቱዲዮ አልበሞችን ከሌሎች ድምጻውያን ጋር በመሆን ደግሞ ወደ 49 የሚጠጉ አልበሞችንና በአልበም ያልተካተቱ በርካታ ነጠላ ዜማዎችን አውጥቷል። ካወጣቸው አልበሞች መካከል ሃያ አንዱ በአሜሪካን የካንትሪ ሙዚቃ ሰንጠረዥ ላይ ለአንደኝነት ደረጃ በቅተውለታል። በዩናይት ስቴትስ ብቻ ከ68 ሚሊዮን በላይ የአልበም ቅጂ ይሸጧል። እስቲ በመቀጠል ደግሞ ወደ ኬኒ ሮጀርስ ዜማ ልውሰዳችሁና ሰማዋን ኢዝሚ የተሰኘውን ዜማውን ላሰማችሁ። Ball field in the county park Buried in a blanket of weeds There's a swastika sprayed from an aerosol can Displayed on the overpass Driving around it's easy to see This town's going down real fast Somebody should do something. Ferguson's grill, the door swung back in my face. Closed my eyes, but I felt the stares when I bowed my head to say grace. Watched the table of suits, stiff the waitress a tip, like they didn't have a nickel to spare. Out in the heat, rising on me. ዝሚ የተሰኘውን የውቁን የካንትሪ ዜማ አቀንቃኝ የኬኒ ሮጀርስን ዜማ ነበር ያደመጥነው። የኬኒ ስም ሲነሳ የእሷም ስም መነሳቱ አይቀሬ ነው የዶሊ ፓርተን እንደ ኢውሮፓውያን አቆጣጠር በ1946 በቴነሲ ግዛት ነው የተወለደችው። ወደ 42 የሚሆኑ የስቱዲዮ አልበሞችን አውጥታለች። 41 የሚሆኑት አልበሞቿ በካንትሪ ቢልቦርድ ሰንጠረዥ ላይ ከአንደኛ እስከ አስረኛ ያለውን ደረጃ ይዘውላታል። ዶሊ ለ46 ጊዜያት ለግራሚ ሽልማት ታይታ ስምንቱን አሸንፋለች። እስቲ ይችው ታዋቂ የሀገረሰብ የዜማ አቀንቃኝ ከተጫወተቻቸው በርካታ ዜማዎቿ መካከል ጆሊን የተሰኘውን ዜማዋን እናድምጥላል። Jolene, Jolene, Jolene, Jolene I'm begging of you please don't take my man Jolene, Jolene, Jolene, Jolene Please don't take him just because you can Your beauty is beyond compare with flaming locks of auburn hair with ivory skin Eyes of emerald green. Your smile is like a breath of spring. Your voice is soft like summer rain. And I cannot compete with you, Jolene. He talks about you in his sleep. And there's nothing I can do to keep from crying when he calls your name, Jolene. understand how you could easily take my man but you don't know what he means to me joe you my happiness depends on you and whatever you decide to do jolie tail. ታዋቂዋ የካንትሪ አቀንቃኝ ዶሊ ፓርትን ነበረች። ጆሊን እያለች የተጫወተችልን ይህ ዜማ እንደ አውሮፓውያን አቆጣጠር በ1973 ነው የወጣው። የዚህ ዜማ ደራሲም ራሷ ዶሊ ፓርትን ነበረች። የዜማ ድርሰትን ካነሳ አይቀር ዶሊ ፓርትን ከ3ሺ በላይ ዜማዎችን ጽፋለች። ዶሊ ጽፋቸው ከተደነቁት ዜማዎቿ መካከል አይ ዊል ኦልዌይስ ላቭ ዩ የተሰኘው ዜማ ይገኝበታል። ይህንን ዜማ ራሷ ዶሊ ፓርትን ነች የተጫወተችው። በአሜሪካን የካንትሪ ቢልቦርድ ሰንጠረዥ ላይ የበላይነቱን ይዞ የነበረ ሲሆን በኋላ ደግሞ ይህንኑ ዜማ ዊትኒ ሁስተን እንድትጫወተው ፈቅዳላት። ዊትኒ በዚያ በተስረቀረቀ ድምጿ ስትጫወተው በዓለም አቀፍ ደረጃ ይህ ዜማ ታዋቂነትን አገኘ። እስቲ በመቀጠል አይ ዊል ኦልዌይስ ላቭ ዩ የተሰኘውን ይህንኑ ዜማ ደራሲዋ ዶሊ ፓርትን ስትጫወተውና፣ ከዚያ ደግሞ ዊትኒ ሁስተን ስትጫወተው እናድምጥ። stay i would only be in you way so i go but i know i'll think of you each step of the way አይ ዊል ኦልዌስ ላቪ ዩ። ዳሊ ፓርተን ነበረች የተጫወተችልን። የዚህ ዜማ ጸሐፊ ራሷ ዳሊ ስትሆን ለዊትኒ ሁስተን ዘቦዲ ጋርድ ለተሰኘው ፊልም ማጀቢያ እንድትጫወተው ፈቅዳላት። ዊትኒ ደግሞ በእንደዚህ አይነት መልኩ ነበር የተጫወተችው። I will always love you. ዊትን ሂውስተን ሁለት ዓመታት አለፉ። ይቺ ድምፀ መረዋ ሙዚቀኛ በአርባ ስምንት ዓመቷ በድንገት በሞት ከተለየችን። ይህንን ዜማ ለመጀመሪያ የጻፈችውና የተጫወተችው ዳሊ ፓርተን ነች። ዳሊ የምትታወቀው በሙዚቀኝነት ብቻ አይደለም። የታወቀችም የፊልም ተዋኝ ነች። እስካሁን ድረስ ወደ አስራ ሁለት በሚጠጉ ፊልሞች ላይ በትወና ተካፍላለች። ወደ አስራ ሶስት በሚጠጉ የቴሌቪዥን ፕሮግራሞችም ላይ እንደዚሁ በትወና ተሳትፋለች። የስልሳ ስምንት አመቷ ዳሊ ፓርተን አሁንም ከሙዚቃው መድረክ ላይ አልጠፋችም። አልፎ አልፎ ብቅ ብቅ ትላለች። ኬኒ ሮጀርስም እንደዚሁም። ኬኒ የሰባ አምስት ዓመት የእድሜ ባለጸጋ ሲሆን አሁንም ከሙዚቃው መድረክ አልጠፋም። እነዚህ ሁለት ታዋቂ የካንትሪ ዜማ ድምፃውያን በጥሩ የጤና ሁኔታ ላይ ይገኛሉ። እስቲ ሁለቱም በጋራ የተጫወቱትን አይዝላንድ ኢንዘስትሪም የተሰኘውን ዜማቸውን ልጋብዛችሁ። Set out to get you with a fine tooth comb. I was soft inside. There was something going on. You do something to me that I can't explain. ዜናውን ለማጠቃለል ትናንት አርብ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ዲዝኒላንድ ውስጥ በሬክተር መስፈርት አምስት ነጥብ አንድ የተመዘገበ ርዕደ ምድር መድረሱ ተነገረ። በዚህ የመሬት ነውጥ በህይወት ላይ የደረሰ ጉዳት የለም። ርዕደ ምድሩም ለ30 ሴኮንዶች ብቻ ነው የቆየው ብለዋል ነዋሪዎቹ። የቀድሞ የግብፅ ፕሬዚዳንት መሐመድ ሞርሲ ከስልጣን መባረርን ተከትሎ በተነሳ ህዝባዊ አመጽ እጃቸው አለበት በተባሉ ሁለት ተጠርጣሪዎች ላይ የሞት ፍርድ ተበይኗል። ለዩክራይኑ ቀውስ መፍትሄ ሊሆን የሚችለው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የዩናይትድ ስቴትስ ዋቻቸው ጆን ኬሪ ሲገናኙና ሲወያዩ ነው ተብሏል። በዚህም ምክንያት ኬሪ ከሩሲያ አቻቸው ጋር ለመገናኘት ወደ አውሮፓ ሄዳሉ የሚል ወሬ ተሰምቷል። እስከ ዛሬ ደብዛው የጠፋውን የማሌዥያ አውሮፕላን ለማግኘት በምዕራብ አውስትሬሊያ ወደብ ከሚካሄደው ፍለጋ የተገኙ ስብርባሪዎች የበረራ ቁጥሩ ሶስት ሰባ የሆነው የቦይንግ ሰባት ሰባ ሰባት ጀት ለመሆናቸው የሚያሳይ አንዳችም መረጃ እንዳልተገኘ የአገሪቱ መከላከያ ሚኒስትር ሂሻሙዲን ሁሴን ገልጸዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም ስርጭት የዛሬውን እዚህ ላይ ፈጸመ። ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ተፈራ ግርማ። ተፈራ ሰላም፣ ደህና ደሙ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 Ah. Aló, <coughs> <coughs> aló,